በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታህሳስ 16 2014 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ገናን ዛሬ እያከበራችሁ ያላችሁ ሁሉ በያላችሁበት እንኳን አደረሳችሁ፣ ሜሪ ክሪስማስ እላለሁ። ከአሜሪካ ድምፅ ለክሪስማስ የተዘጋጀ የሙዚቃ ቃና አለን። እኔን ያስደስተኝ አሁን ተማሪዎቼ የሸለሙኝ አይደለም። ልጆቹ አድገው ትልቅ ደረጃ መድረሳቸው ይበልጥ ያረካኛል። ልጆቹ ዛሬ ተደስተው እኔንም አስደስተውኛል። እኚህ መምህር አቤል ባልቻ ናቸው። አራት እና አምስት ሰው ብቻ ወደ ዩኒቨርሲቲ የሚያልፍበት ጊዜ ነበር። ያም ቢሆን የሂሳብ ትምህርት ጥሩ ውጤታማ ሰው ብዙ አልነበረም። ነገር ግን መምህር አቤል በመጣበት ጊዜ በጣም እያዋዛ በተገኘበት ቦታ ሁሉ ሂሳብን በደንብ እየገለጸ ተማሪ እንዲወደው ያደርግ ነበር እና በዛ የተነሳ እንግዲህ የተለያዩ ባሶችን ብንሆን በጣም እንወደው። እኚህ ደግሞ ከእነዚያ ልጆች አንዱ አቶ ሌሊሳ ማኑኤል ናቸው። አብራችሁን ሁኑና ትሰሟቸዋላችሁ። ሌሎችም ዘገባዎች አሉ። ዝግጅቶቻችንን ዌብሳይታችንም ላይ በቀጥታ ማዳመጥ ትችላላችሁ። አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ግቡ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መከላከያ ጦር አሁን ባለበት ይዞታው እንደሚጸና በመግለጽ የኢትዮጵያ መንግስት ያወጣውን መግለጫ በደስታ የሚቀበሉት መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አስታወቁ። የትግራይ ኃይሎችም ከአፋርና አማራ ክልሎች ወደ ትግራይ ተመልሰናል ማለታቸውን እንደሚያደንቁ ዋና ጸሐፊው መግለጻቸውን ቃል አቀባያቸው ፋርሃን ሀቅ ባወጡት ጽሑፍ አመልክተዋል። ወገኖቹ ይህን እድል በመጠቀም ለአንድ ዓመት የዘለቀውን ግጭት እንዲያቆሙ እጅግ በጣም አስፈላጊ የሆነውን የሰብአዊ እርዳታ አቅርቦት ለማረጋገጥ አስፈላጊውን እርምጃ ሁሉ እንዲወስዱ የውጭ ተዋጊ ኃይሎችን በማስወጣት ተአማኒና ሁሉን አሳታፊ የሆነ ብሔራዊ ውይይት አድርገው የፖለቲካ ልዩነቶችን እንዲፈቱ ሲሉ ጉቴሬሽ ማሳሰባቸውን ቃል አቀባዩ ትናንት ባወጡት ጽሑፍ ተናግረዋል። ዋና ጸሐፊው ተሳታፊ ወገኖች የአፍሪካ ህብረት የአፍሪካ ቀንድ ተወካይ ከሆኑት የናይጄሪያ የቀድሞ ፕሬዚደንት ኦሊሴንጉ ኦባሳንጆ ጋር የነበራቸውን ንግግር እንዲቀጥሉ፣ የተባበሩት መንግስታት ድርጅትም ፕሬዚደንት ኦባሳንጆ ለሚያደርጉት የሽምግልና ጥረት ሙሉ ድጋፉን የሚሰጥ መሆኑን በድጋሚ እንደሚያረጋግጥ ገልጸዋል። ዓለም አቀፉ ማህበረሰብም ይህ ግጭት እንዲያበቃ ድጋፉን በመግለጽ ገንቢ ሚና እንዲጫወት ዋና ጸሐፊው ጥሪ ማድረጋቸውን ቃል አቀባዩ አክለው አስታውቀዋል። ዛሬ ቅዳሜ ለአስረኛ ጊዜ በሱዳን የተካሄደውን የተቃውሞ ሰልፍ ለመበተን የጸጥታ ኃይሎች አስለቃሽ ጋዝ መጠቀማቸው ተገለጠ። ሮይተር የአይንማኞችን ጠቅሶ እንደዘገበው ባለፈው ጥቅምት ወር የተካሄደውን ወታደራዊ መንግስት ግልበጣ ተቃውመው የወጡ ሰልፈኞች ካርቱም ወደሚገኘው ቤተ መንግስት አቅጣጫ ሲያመሩ በሱዳን የጸጥታ ኃይሎች መንገድ የተዘጋባቸው መሆኑ ተመልክተዋል። በከተማው የኢንተርኔት አገልግሎት የተቋረጠ ሲሆን የከተማይቱ ነዋሪዎች የስልክ ጥሪዎችን መቀበልም ሆነ ማስተላለፍ የማይችሉ መሆኑ ተገልጸዋል። ኒጀር ውስጥ፣ ቡርኪና ፋሶ ድንበር አቅራቢያ በተጠርጣሪ ጂሃዲስቶች በተካሄደ ጥቃት ስድስት ሰዎች መገደላቸውን ባለስልጣናት ትናንት አርብ አስታወቁ። ለሐሙስ አጥቢያ ሌሊቱን ማኮሎንዲ በተባለችው የድንበር ከተማ በተካሄደው ጥቃት አንድ የፖሊስ አባልና ሁለት የጉምሩክ ሰራተኞችን ጨምሮ ሶስት ሰላማዊ ሰዎች መገደላቸውን ባለሥልጣናቱ ተናግረዋል። ኒጀር እንደ አንዳንዶቹ የምዕራብ አፍሪካ ሀገሮች ከሁለት የእስላማዊ ቡድን ተዋጊዎች በኩል ጥቃት የሚደርስባት አገር መሆኗ ተመልክተዋል። በምዕራብ በኩል ራሱን በታላቁ ሳህል የእስላማዊ መንግስት እያለ ከሚጠራው ቡድንና እንዲሁም በናይጄሪያ በኩል ከሚያዋስናት ከቦኮ ሐራም ታጣቂዎች ጥቃት የሚደርስባት መሆኗም ተገልጿል። ባለፈው ረቡዕ ጂሃዲስቶች በሞተር ብስክሌት በሚንቀሳቀሱባቸው አካባቢዎች የነዳጅ አቅርቦት እንዳያገኙ የነዳጅ ማደያዎች እቀባ እንዲያደርጉ መታዘዛቸው ተነግረዋል። የስደተኞች ጣቢያዎችና ገበያዎች የተዘጉ ሲሆን በሞተር ብስክሌት መንቀሳቀስ መከልከሉም ተዘግበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በኮቪድ-19 የኦምሪኮን ቫይረስ ስርጭት የተነሳ በዘንድሮው የገና በዓል ሳምንት በመላው ዓለም 4300 በረራዎች መቋረጣቸው ተገለጸ። ለወትሮው ከፍተኛ የመንገደኞች ቁጥር ይመዘገብበታል በተባለው በገና ዋዜማ ትናንት አርብ ብቻ የተለያዩ አየር መንገዶች 2366 በረራዎችን መሰረዛቸውን ሮይተርስ ዘግቧል። በአገር ውስጥም ሆነ ወደ ውጭ እና ከውጭ ከሚደረጉ በረራዎች አንድ አራተኛው የሚሆነው በረራ የተሰረዘው ዩናይትድ ስቴትስ ውስጥ መሆኑም ተነግረዋል። ትናንት አርብ ብቻ 280 በረራዎች የተሰረዙ መሆናቸው ተመልክተዋል። ዩናይትድ ስቴትስ ውስጥ ወረርሽኙ 45 ከመቶ የጨመረ መሆኑም ተነግረዋል። ባለፈው ሳምንት ውስጥ ብቻ በየቀኑ በአማካይ 179 ሺህ ሰዎች ለቫይረሱ የተጋለጡ መሆኑን ሮይተርስ ዘግበዋል። የመንግስት መረጃዎች እንደሚያመለክቱት ትናንት አርብ 122,186 አዲስ ተጋላጮች ተመዝግበዋል። የተጋላጮች ቁጥር ከ100 ሺህ እየበለጠ ከመጣ ሶስተኛውን ቀን መያዙም ተመልክተዋል። በዓለም ላይ ከፍተኛ የኮቪድ-19 ተጋላጮችን ቁጥር እያስመዘግቡ ነው ከተባሉት መካከል ፈረንሳይ አንዷ ናት። በትናንትና ዕለት ብቻ ፈረንሳይ ውስጥ 94 ሺህ ሰዎች ለቫይረሱ የተጋለጡ መሆናቸው መመዝገቡ ተገልጠዋል። ፕሬዝደንት ጆ ባይደን እና ባለቤታቸው ቀዳማይ እመቤት ጀል ባይደን የተወሰነውን የገና በዓል ዋዜማን በሆስፒታል ከሚገኙት ህፃናት ጋር ማሳለፋቸው ተነገረ። በዩናይትድ ስቴትስ በገና በዓል ወቅት የታመሙትን ሆስፒታል ሄዶ መጎብኘት ለቀዳማይ እመቤቶች የኖረ ልማድ ሆኖ የቆየ ቢሆንም የፕሬዝደንት ባይደን በቦታው መገኘት ብዙዎችን ማስገረሙ ተነግሯል። በስልጣን ላይ የሚገኝ አንድ ፕሬዚደንት ይህን ሲያደርግ በታሪክ የመጀመሪያው መሆኑም ተነግሮለታል። ባይደንና ባለቤታቸው በቆይታቸው ከበርካታ ሕፃናት ጋር ተገናኝተው ትንሽ የተጨዋወቱ ሲሆን በጠናባቸው ህመም ሳቢያ በዚህ የበዓል ወቅት ወደ ቤታቸው መሄድ ባለመቻላቸው ያጽናኗቸው መሆኑም ተመልክተዋል። በገና በዓል እንዲህ ያለውን ልማድ የጀመሩት እንደ አውሮፓ አቆጣጠር ከ1945 እስከ 1953 የፕሬዚደንት ትሩማን ባለቤት የነበሩት ቀዳማይት መቤት ቤስትሩመን መሆናቸው ተመዝግበዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ። ደረጀ ለዜናው ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ1240 ኪሎሄርትስ በ31 ሜትር ባንድ በ9485 ኪሎሄርትስ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ታህሳስ 16214 ዓ ም ምሽት ፕሮግራም ነው። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም አለን። Merry Christmas, baby. Well, you should be. የሙዚቃ ቃና ለገና ከጥቂት ደቂቃዎች በኋላ ይመለሳል። በቅድሚያ ኢትዮጵያንና የዓለምን ዙሪያ የሚዳስሱ አንድ ሁለት ቁም ነገሮችን እናካፍላችሁ። ኮቪድ-19 በአንድ ወቅት ወደ ሕይወታችን ዘው ብሎ ገባና አሎጥ አለ። ይኸው ሁለት ዓመቱን ደፈነ እኮ። ስሙ ራሱም ማኝ ነው በዚህ አጭርም ረጅምም ጊዜ ውስጥ ደግሞ አላንቀላፋም። በዓለሙ ላይ ሁሉ ፈጥኖ ተዘራና ወደ አምስት ሚሊዮን ተኩል ሰው አረገፈ። የሀገሮችን ምጣኔ ሀብት፣ የሰው ልጅን ኑሮ በያለበት አቃወሰ። ዛሬ የመሪዎችና የመንግስታቱ ሁሉ ቀዳሚ ራስ ምታት ኮሮና ቫይረስ ኮቪድ-19 ናቸው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ወረርሽኙን በአገር ውስጥም በመላው ዓለምም ድል መንሳት ተቀዳሚ አጀንዳቸው መሆኑን ይናገራሉ። ለመሆኑ በአስተዳደራቸው የመጀመሪያ ዓመት ምን አደረጉ? ቪኦኤ በጥልቀት ተመልክቶታል። አኒታ ፓወል ያጠናቀረችውን ደረጀ ደስታ እንደሚከተለው ያቀርበዋል። ፕሬዝደንት ጆ ባይደን የመጀመሪያዎቹ የአስተዳደር ቀናት በኮሮና ቫይረስ ላይ ድል የተቀዳጁበት ጊዜ ሆነው ታይቷል። በመጀመሪያዎቹ ሳምንታት ዩናይትድ ስቴትስ ለኮቪድ-19 የተጋለጡ ሰዎች ቁጥር 25 ሚሊዮን የደረሱበት ጊዜ ነበር። በዓለም በኮቪድ ወረርሽኝ በሞቱ ሰዎችን ብዛት ከፍተኛ ቁጥር ያስመዘገበች አገር ሆናለች። በየካቲት ወር ላይ ዩናይትድ ስቴትስ ውስጥ በኮቪድ-19 የሞቱት ሰዎች ቁጥር ግማሽ ሚሊዮን ደረሰ። መጋቢት ላይ በዓለም በዚህ ወረርሽኝ የሞቱ ሰዎች ቁጥር አምስት ሚሊዮን ገባ። ከዚያም በርካታ አሜሪካውያን ክትባቶቹን መውሰድ እንደጀመሩ ብዙ አገሮች ገና ይጠባበቁ ነበር። በዚህ መካከል በከፍተኛ ተስፋፊነቱ የታወቀው ዴልታ ቫይረስ መጣ። ባይደን የራሳቸውን አገር ዜጎች በመታደግ በኩል ያለባቸውን ኃላፊነት እየተወጡ የበለጸጉ አገሮች ለተቀረው ዓለም ኃላፊነት አለባቸው ብለው የተናገሩትን የራሳቸውን ቃል ተግባራዊ በማድረግ ረገድ ሚዛኑን የጠበቀ ኃላፊነታቸውን መወጣት ነበረባቸው። አሜሪካውያን ክትባቶቻቸውን በዙር መውሰድ ከጀመሩበት ስድስት ወራት በኋላ በሰኔ ወር ዩናይትድ ስቴትስ መካከለኛና ዝቅተኛ ገቢ ወዳላቸው አገሮች ክትባት መላክ ጀመረች። በመስከረም ወር ባይደን ዩናይትድ ስቴትስ ወረርሽኙን ሰደድ ለማጥፋት ክትባት በመላው ዓለም ትረጫለች የሚል አገላለጽ በመጠቀም ከአንድ ቢሊዮን በላይ ክትባት ለመለገስ ቃል ገቡ። ዩናይትድ ስቴትስ በዓለም ክትባት በመለገስ ትመራለች። እኛ ይህን በምናደርግበት ወቅት ሌሎች የበለጸጉ አገሮችም የቸርነታቸውን ያክል ለመለገስ ቃል እንዲገቡ እንፈልጋለን። ዛሬ የአውሮፓና የዩናይትድ ስቴትስን የክትባት አጋርነትና ትብብርን የፈጠር ነው። ለዚህ ነው ከሌሎች አጋሮቻችን ጋር ሆነን አንድ ላይ በቅርበት አብረን ለመስራትና በዓለም የክትባቱን ስርጭት መርሃ ግብራችንን ለማስፋፋትም ነው። ተችዎች ግን የበለጸጉት አገሮች ከዚያም በላይ ማድረግ ይችላሉ ባይ ናቸው። በዓለም የሚገኙ በርካታ ሰዎች የመጀመሪያውን ዙር ክትባት እንኳ ለማግኘት እድሉ ሳይኖራቸው የበለጸጉ አገሮች ዜጎቻቸውን ካስከተቡና የማጠናከሪያ ክትባት ከሰጡ በኋላ የተትረፈረፈ የክትባት መድኃኒቶችን የሚያከማቹት ለምንድን ነው ብለው ይጠይቃሉ። ቶም ሃርት ዋን ካምፔን የተባለው የጤና ፖሊሲ ተሟጋች ድርጅት መሪ ናቸው። ጥሩ አድርገው የሰሩት ነገር ቢኖ ክትባቱ ለሚያስፈልጋቸው ሀገሮች እንዲደርስ ቁርጠኛ መሆናቸው ነው። የክትባቱን መርሃ ግብር የሚያስፈጽሙ ተቋማት ጥሩ በጀት እንዲያገኙ አድርገዋል። የአእምሮ ንብረት ባለቤትነት ተወራራሽነትና መተጋገዝ እንዲኖር በማድረግ በተለይ በታዳጊ ሀገሮች መድኃኒት አምራቾች ምርቶቻቸውን እንዲያሳድጉ አድርገዋል። ጥሩ ውጤት እንዲገኝ በሰጡት አመራር ምሳሌነታቸውን አሳይተዋል። ስለዚህ ይህች ሀገር ባደረገችው ነገር እጅግ እኮራለሁ። ከሌላው የተሻለ ሆነው ተገኝተዋል። ይሁን እንጂ ግን ይሄ በቂ አይደለም። የሕክምና መምህር የሆኑት ዶክተር ቴይሰን ቤል በአጠቃላይ ሲታይ ባይደን ላደረጉት ጥረት ጥሩ ውጤት ማግኘታቸውን ይገልጻሉ። ይሁን እንጂ ለሚቀጥለው ዓመት የተሻሉ ብዙ ነገሮችን ለማድረግ የሚችሉባቸው ዕድሎች አሉ ይላሉ። አንዳንዶቹን እንደሚከተለው ይጠቅሷቸዋል። የተሻለ ሥራ ልንሰራባቸው የምንችልባቸው ጥቂት ነገሮች አሉ። አንደኛው አነስተኛ የክትባት መጠን የሚታይባቸውን የማህበረሰብ ክፍሎች እንዲከተቡ መገፋፋት ነው። ሁለተኛው ዝቅተኛና መካከለኛ ገቢ ባላቸው ሀገሮች ክትባቶችን በበቂ ሁኔታ እንዲዳረሱ የተሻለ ስራ መስራት ይኖርብናል። የክትባት ተደራሽነትና ፍትሃዊነትን በሚመለከት አሁን ያለው ክፍተት እጅግ እያደገ የሚታይ ሲሆን በጣም የሚያሳፍርም ነው። አሁን ሁለት ዓመት እየሞላን ነው። እንደ አፍሪካ ባሉ ሀገሮች ለምሳሌ ሙሉውን ክትባት ያገኙ ሰዎች አስር ከመቶ ብቻ ናቸው። ይሄ በጣም አሳፋሪ ነው። ምንም ሊባልበት የሚችል ነገር የለም ሶስተኛው ወደፊት ተመሳሳይ ችግሮች ቢከሰቱ ከወዲሁ ተዘጋጅቶ ለመቆየት መሠረት መጣል የሚያስፈልግ መሆኑ ነው። በሚገባ በጀት የተያዘላቸው የሕዝብ ጤና መሠረተ ልማቶች መኖር አለባቸው። ወረርሽኞችን በፍጥነት ማቋቋም የምንችልበት የምርመራ ማዕከልም ያስፈልገናል። ለዚህ ደግሞ ሁልጊዜም የሕዝብ ጤናን ከፖለቲካው መለየትና ሁለቱንም ከሚያያዙበት ወጥመድ ነፃ ማድረግ ይኖርብናል። ባለሙያው ይህ ቫይረስ ብዙ ከባድ ስራዎችን የሚጠይቅ መሆኑን ገልጸዋል። በአዲስ ዝርያ እንደታየው ቫይረሱ ቶሎ ይላመዳል። ይህ ማለት ለተወሰነ ጊዜ የትም ሳሄድ ይሰነብታል ማለት ነው። ከቨርጂኒያ ዩኒቨርሲቲ ዶክተር ቴይሰን ቤል እንዲህ ይላሉ። ኮቪድ ከእኛ ጋር የሚቆይ ይመስለኛል። ማድረግ የሚኖርብን ነገር ቢኖር ሆስፒታሎችን የሚያጨናንቅ ችግር እንዳይሆን ማድረግ ነው። ወደ ሆስፒታል የሚሄደውን ሰው ቁጥር መቀነስ፣ ከዓመት ዓመት የሚሞተውን ሰው ቁጥር እየቀነስን የምንሄድበትን መንገድ ላይ መስራት ይኖርብናል። በቃ ይህንን ችግር በአግባቡ መምራትና መቆጣጠር ይኖርብናል። ዶክተር ቤል ይህን ማድረግ የምንችልበት ጥሩ መንገድ ሁሉም ሰው እንዲከተብ ማድረግ ነው ይላሉ። አዎ፣ ባይደን የሚሉትም እሱን ነው። ከምክራቸው ሁሉ ጎልተው የሚሰማው ተከተቡ የሚለው ቃል ነው። የራሳቸውንም ቃል ተግባራዊ ለማድረግና ምሳሌ ለመሆን ባለፈው መስከረም ሶስተኛውን ወይም የማጠናከሪያውን ክትባት ወስደዋል። ግናለሁ። ደረጀ፣ ወደ ኢትዮጵያ ሕይወት እንመለስ። ኮምቦልቻ ወደ መደበኛ እንቅስቃሴዋ እየተመለሰች መሆኗን ነዋሪዎቿ እየተናገሩ ነው። ከተማይቱን የህወሀት ታጣቂዎች ከጥቅምት 21 እስከ ህዳር 27 ተቆጣጥረው በነበረ ጊዜ እንቅስቃሴዋ በከፍተኛ መጠን ተቀዛቅዞ እንደነበረ አስተያየታቸውን ለአሜሪካ ድምፅ የሰጡ ነዋሪዎች ያስታውሳሉ ምንም እንኳ ታጣቂዎቹ ሲቪሎችን ኢላማ እንደማያደርጉ ህወሀት በየወቅቱ ቢገልጽም የኮምበልቻ ነዋሪዎች ግን የተለያዩ በደሎች እንደደረሱባቸው አመልክተዋል። ሰሞኑን እዚያው የነበረው ኬኔዲ አባተ የነዋሪዎቹን አስተያየት አሰባስቧል። አዳምጧቸው። አለሙ አበራ እባላለሁ፣ የኮምቦልቻ ነዋሪ። እነሱ እዚህ በነበሩበት ሰዓት እጅግ ከባድ ነበረ። እንደዚህ እንደ ቀላል የምታወራው ነገር አይደለም። ስላለፈ ብቻ ብዙ ማውራት ይቻላል እንጂ በሰዓቱ ብትኖር ቀና ብለ ማየት የማትችልበት ሁኔታ ላይ ቀና ካልክ በጣም የሚያሳቅቀሃል። ልመቱ ሁሉ ይችላሉ። የሰውን ቤት ይሰብራሉ፣ መጋዘን ይሰብራሉ፣ ይጭናሉ። ከዛ አልፎ መንገድ ላይ ወድቆ ተገሎ ምናምን የምታገኘው ከባድ ነበር። በተለይ ወጣት ከግጭት በኋላ ያለው እንቅስቃሴ በጣም አሪፍ ነው። አሁን ያለው የከተማ አስተዳደር ፈጣን የሆነ ግብረ መልስ ሰጥቷል። ለምሳሌ ክልል፣ መብራት ላይ በጣም አስቸጋሪ ጉዳይ ላይ ነበረ የነበረው ህዝቡ ያልተዘጋጀበትን ጦርነቱ፣ ረሃብ ላይ ነበረ። በፍጥነት ደርሰውልናል። ውሃ ላይም አሁን በመጠኑም ቢሆን እየተስተካከለ ነው። ትንሽ ቀረት የሚለው ያው የባንክ አገልግሎት ነው። በቅርብ እንደሚጀመር አሁን በስብሰባን በምንም ስለገለጹ ተስፋው በጣም ሰፊ ነው። ከህዋት በኋላ ከተማይቱ የመነቃቃት ንግዶች የመከፈት አንዳንድ ሰዎች ባጃጅ፣ መኪና አገልግሎት በሰፊው እያገኘ ነው። ከዚህ በላይ ገና የተረጋጋ ሁኔታዎች ሲፈጠሩ የሚሰሩ ይመስልናል። ስሜ ቀነፋ ሲገብል ትምህርት ቤቶችን፣ መኖሪያ ቤቶች፣ እንደዚህ ድርጅቶችን ምናምን አቆርሸውን የሄዱት እኛ ወተን አናቅም። የእኛዎቹ የገቡ ሰዓት ነው የወጣን። እስከዛ ቤት ነው የምንኖረው። ያ ወተ ጥሩ ነገር አታይም። የተሰባበረ ነገር ነው የምታየው። ከዛ ላይ ደግሞ ብር እንደፈለግ ጊዜ መንቀሳቀስ አችልም። ያለህን እየቀሙ አምስት አስር ይዘህ እንዳትወጣ እያደረጉ ነው የሚኖሩት። ከዛ ላይ ደግሞ ሰው እርኀብ አለ። ተጨናንቆ ነው የሚኖረው። አሁን ሰላም ነው። አሁን ደስተኞች ነን። ይሄው ገብተው እየሰራን ነው፣ እየተንቀሳቀስን ነው ደግሞ ከዚህ በኋላ እስከ መጨረሻ እስክሄዱ ደግሞ እናያለን። እግዚአብሔር መጨረሻውን ያብጅልን። በላይ ግርማ እባላለሁ። ኮምቦልቻ ከተማ ባጃጅ አሽከርካሪ ነኝ። እንግዲህ ህወሓት ሲገባ በቃ ግራን የተጋባ ነው። ብዙ ሰዎች ወጥተዋል። ሳንቲም ያላቸው ምናምን ወጥተዋል። ብዙዎቹ ግን እዚሁ ያሉ ማህበረሰቦች ችግር ላይ ነበር የወደቁት። እንደመጡ በጣም አስከፊ ነው። ወታደሮቹ አንድም ሆኖ ሲመጣ ማህበረሰቡ በጣም ይሸበር ነበር። በየቤቱ ይገባሉ። አልፎ አልፎ የተወሰኑ ሰዎች አስፓልት ላይ ሶስት አራት ሁነት ሂደህም ኪስ ይፈተሻል ብር ትሰጣለህ፣ ሞባይል ትሰጣለህ። እኔ አስር ብር ራሱ ይዤ አልወጣ ወጣ ለምን ፈተሻለሁ እያልኩ እየፈራው እና በጣም አሰቃቂ ነበር አንድ ወር ሙሉ እና የለም እንደዚህ አይነት እንቅስቃሴ አሁን ወጥተናል። መስመሩም ያው ተጨናንቋል። ነዳጅም አትጋቢ ባይሆንም አለ የወረፋ እየያዝን እና ትንሽ እየሞከርን ነው። ያው ሰው አሁን ባንክ ስለሌለ አይገለገልም ብዙ ጊዜ በባዶ ነው ምትመላለሰው እና ባንክ የለም። የባንኩ ሁኔታ ሰው ሳንቲም ስለሌለው አይወጣም እና ከዚህ አንጻር ነው እንጂ ሰው አሁን ትራንስፖርት እንደፈለገ ነው የሚወጣው። ሀይሉ በቀለ ባላለሁ ጃ የሰራተኛ ነኝ። ከዚህ ኮምቦልቻ ነዋሪ ነኝ። በከተማው እንቅስቃሴ ብዙ አታይም። እንደ ዛሬማ ይህን ስታይ ወፍ በቃ አልፎ አልፎ ነው በሚንቀሳቀሰው፣ ህብረተሰቡ ማለት ነው። ምክንያቱም ከፍርሃቱ የተነሳ ውጭ በር ላይ ካገኙ ምን ሰራለ አገባሞ ይልሃል። አሁን እንዲያውም በአጋጣሚ የሆነ ሰው እንዲያውም ሲነግረኝ ለምን በተለይ ቅዳሜ ሊወጡ አካባቢ የነበረው በጣም አስጨናቂ ነበር። ሰው በመግደል የነበረው ፍተሻል ነግረ አልችልም። ብር አንጣ ነው ሞባይል አንጣ ነው አዘጋጅተን ምባይ መጠበቅ መቻል አለ። በጣም ጭጋት ነው ያሳለፍነው። ውሃ የለም፣ መብራት የለም። አሁን እኛም ወደ መስሪያ ቤት እየተመለስን ስራ ልንጀምር ነው። በአካባቢ ህብረተሰቡም ደህና ነው። ያው አልፎ አልፎ ያልተከፈቱ ሱቆች ይኖራሉ። ህብረተሰቡ አሁን ጥሩ እንቅስቃሴ ላይ ነው። ይሄን ያህል ባጃጅ አይደለም አንድ ባጃጅ ለማየት የእነሱ ካልሆነ በስተቀር አታይም። ምንም ታየው ነገር አለ። ስሜ ሰብል ታዘበ ይባላል። አሁን እነሱ የእኛ ሲገቡ ስራ ጀመርን። እንደምታዩ ስራ እየሰራ ነው። የከተማው እንቅስቃሴ እንደምታዩ አሪፍ ነው። ደህና ነው። አመሰግናለሁ ኬኔዲ። ወደ ተከታዩ ቅንብር እንለፍ። ሀገርን በጠንካራ መሠረት ላይ የሚገነባ ህብረተሰብ ትምህርት ላይ ይበረታል። ለትምህርት የሚቆጥበው አንዳች ጥሪት የለም። በትምህርትና በእውቀት ላይ የጸናች ሀገር ራሷን ችላ የምትቆም ትውልዶቿ የለመለሙና በሌሎችም የተከበረች ለሌሎችም የምትጠርፍ ነች። በሥነ ምግባርና በግብረ ገብነት፣ በማስተዋልና በመተሳሰብ በመከባበርና በመፈቃቀር ላይ የቆመች አገር ከሕዝባዊና ማኅበራዊ እሴቶቿ ጋር ተሳስራ ኮረብታ ላይ እንደምትበራ ፋኖስ ወይም ማሾ ነች። ተስፋን የምትሰጥ ብርሃን የምትሠራ አገር ማለት እያንዳንዱ ሰው ነው እና ለእንደዚህ አይነት ማለቂያ የሌለው ጎዳና መሪዎች፣ አጥቢያ ከዋክብት፣ የየማኅበረሰቡና የህብረተሰብ ተምሳሌቶች የዚያ ጠንካራ መሠረት ኮረት፣ አሸዋና ሲሚንቶ ናቸው። መምህር አቤል ቡልቻና ተማሪዎቻቸው። የናኮር መልካ ዘገባ ነው፣ ይቀጥላል። ከመምህር አቤል ቡልቻ የቀድሞ ተማሪዎች መካከል አቶ ለሊሳ ማኑዌል አንዱ ናቸው። በአሁኑ ጊዜ መንግስታዊ ባልሆነ ድርጅት ውስጥ ሲሰሩ፣ በተጨማሪም በአንድ የመንግስት መስሪያ ቤት የሚኒስትሮች አማካሪ ሆነው ያገለግላሉ። ለቀድሞ የሂሳብ ትምህርት መምህራቸው መኪና ለመግዛት ያነሳሳቸውን የመጀመሪያ ቅጽበት እንዲያስታውሳሉ። ከመጀመሪያው ስንነሳ ብዙ ሰው ሂሳብ ትምህርት ላይ ያለው አመለካከት በጣም አስቸጋሪ ነበር። አብሶ እኛ በምንማርበት ጊዜ ከአንድ ሀይ ስኩል ውስጥ አራት እና አምስት ሰው ብቻ ወደ ዩኒቨርሲቲ የሚያልፍበት ጊዜ ነበር። ያም ቢሆን የሂሳብ ትምህርት ጥሩ ውጤታማ ሰው ብዙ አልነበረም። ነገር ግን መምህር ቤል በመጣበት ጊዜ በጣም እያዋዛ በተገኘበት ቦታ ሁሉ ሂሳብን በደንብ እየገለጸ ተማሪ እንዲወደው ያደርግ ነበርና በዛ የተነሳ እንግዲህ የተለያዩ ባቾችን ብንሆን በጣም እንወደው። ስለዚህ ያ ፍቅር በልባችን እያለ አንድ ጓደኛችን ብዙሀን የሚባል ልጅ ወደ ስራ ሲሄድ መምህራ ቤን ታክሲ ወደ አዲስ አበባ ገብቷል። አሁን የታክሲ ወረፋ ቆሞ ተሰልፎ ያየውና በጣም አዝኖ ይደውልልኛል። ያው እንደሚታወቀው ረዥም ሰልፎች አሉ። ያ መምህር እዛ ጋር ሲያየው ደውሎ ምን ማድረግ እንችላለን የሚለውን ሲጠይቅ፣ እኛ ደግሞ እንግዲህ የድሮ የነቀምቴ ልጆች ህብረት የሚባልም አለን እና በስፋት ይህን ማህበራዊ ሚዲያውን ለመረዳዳት እንጠቀምበታለን። ስለዚህ ምን ማድረግ አለብን የሚለው ላይ ሀሳብ መለዋወጥ ጀመርን። ስለዚህ ለምን መኪና አንገዛለትም ይቻላል እኮ ብለን በዛ ነው የተጠነሰሰው ሀሳቡ። ነገር ግን መምህራ ቤል ከድሮ ጀምሮ በጣም ጠንቃቃ ተግባቢም ቢሆን በቃ ራሱን ቆጥቦ አስተካክሎ የሚኖር ሰው ስለሆነ ማህበራዊ ሚዲያ ላይ ይህንን ሀሳብ ብናጋራ ይቀየመናል፣ ደውሎም ሊቆጣን ይችላል፣ አቁሙም ሊል ይችላል በሚል ትልቅ ከአስራ አራት ሺህ አባል በላይ ባለው ማህበራዊ ሚዲያ ላይ ማጋራቱን ትተን ውስጥ ለውስጥ በጣም የምንቀራረብ በአንድ መቶ አካባቢ የምንሆን ሰዎች ብቻ ቴሌግራም ግሩፕ ላይ አንዳችን አንዳችንን እየጨመረን በዚህ ነው እንግዲህ ይህንን መኪና ወደ መግዛት ይሄድ ነው። ይህንን በጎ ሀሳብም ለሌሎች መቶ ለሚሆኑ ጓደኞቻቸውም ጭምር ያካፍሉና ያበለጽጉታል። ሁሉም በአንድ ድምፅ የሚመልሰው ነገር በጣም አስገራሚና ተመሳሳይ። ቴሌግራም ግሩፕ ላይ ነው የጻፍነው አድ የተደረገ ሰው በሙሉ የሚመልሰው በጣም በደስታ እስካሁንም ቆይተናል የሚል ነበር መልሱ። እና የተባለውን ገንዘብ ለማዋጣት የሳሳ ማንም ሰው አልነበረም። በደስታ ነበረ ሁሉም ሰው ወደ ማዋጣት የሄደው። አሁንም ያ ነገር ከተደረገና ከተገዛ በኋላ እንግዲህ ሚዲያዎች ላይ በአጋጣሚ እንዴት እንደሆነም ባናቅ ሚዲያዎች ላይ ወጣ። እናንተም አሁን እየጠየቃችሁን ነውና ከዛ ሲሰሙ ሌሎች ልጆች እኛ ምን አድርገን ነው ያልተነገረን? ይህንን መምህራችንን በጣም እንወደዋለን እያሉ ደጋግመው የሚደውሉ ሰዎች አሉ። ስልኩን ስጡን። እዛ ላይ ሲናገር መንጃ ፍቃድ አላወጣሁም ብሎ ነበር። አንደኛው ልጅ ደው በቃ አሁን መንጃ ፍቃድ ደግሞ እኔ አወጣለታለሁ ስልኩን ስጠኝ ብሎ ወዲያው የደወለለት ሰው ነበር እና በጣም ጥሩ መልሶች ነበሩ። መምህር አቤል ቡልቻን ከሌሎች መምህራን ለይተው እንዲሸልሟቸው ያደረጋቸውን አቶ ለሊሳ ያብራራሉ። እውነት ነው ብዙ መምህራን ነበሩን፣ ኦልሞስት ሁሉንም መምህራኖቻችንን እንወዳቸው ነበር። በዛ እኛ በምንማርበት ጊዜ የአስተማሪና የተማሪ ግንኙነትም በጣም ጥንቃቄ የተሞላበት አስተማሪዎቻችንን ስናይ የምንሸሽበት ጊዜ ነበር እና ሁሉም መምህራኖቻችን መልካም ነበሩ። የመምህር አቤል ግን ትንሽ ለየት ይላል። አንደኛ ባገኘንበት ቦታ ሁሉ ጥያቄ እንድንጠይቀው ኢንከሬጅ ያደረገን ነበረ። ሁለተኛ ገንዘብ ትንሽ ብር እየተከፈለ በመኖሪያ ቤቱ ያስተምር ነበር እና በመኖሪያ ቤቱ የሚከፍሉ ልጆች፣ እኔ ሁሌ የማድረሰው በጣም ትንሽ ሰው ነው የሚከፍለው፣ አምስት ወይ አስር ሰው ላይሆን ይችላል የሚከፍለው። የሚማረው ሰው ግን ከትምህርት ሰዓት ውጭ ቢያንስ ሀምሳና ስልሳ ሰው ቤቱን ሞልቶ ይማር ነበር። ስለዚህ አንዳንዶቹ መምህራኖቻችን ቤታቸው በሚያስተምሩበት ጊዜ ገንዘብ ያልከፈሉ ሰዎችን ስም እየጠሩ ያስወጡ ነበር። እንግዲህ በብዛት እኛ የምንኖርበት አካባቢ የመንግስት ሰራተኛ ልጆች ነን ብዙዎቻችን። አንዳንድ የመክፈል አቅምም ላይኖር ይችላል ስለዚህ መምህራ ቤልጋ ሲመጣ እንደዚህ አይነት ነገሮች የሉም። ሁለተኛ የከፈለና ያልከፈለ ተማሪ ተብሎ ሌላው ሰው ሌላው መምህር ተማሪዎችን በሚመልስበት ጊዜ መምህር አቤል ቤት ግን ያልከፈለው ተማሪ ቀድሞ ከደረሰ ወንበር ያገኛል። የከፈለው ተማሪ አርፍዶ ከመጣ ቆሞ ይማራል እንጂ ላልከፈለው ተማሪ ቅድሚያ መስጠት አልነበረም። ያንን ስታይ ፋሽኑ ገንዘብ አልነበረም እና በጣም ይታወቃል። በቃ ተማሪን ለማስተማር ነው። ስለዚህ መምህራ ቤል ከመጣ በኋላ ነው ሀይ ስኩል ውስጥ የሂሳብ ትምህርት ተማሪዎች ኤ ማምጣት የተጀመረው። ከዛ በኋላ ይመስለ ከዛ በፊት እንትኑን አላውቅም። ይሄ በጎ ተግባር ዛሬ ላሉት መምህራን፣ ዛሬ ላሉት ተማሪዎች ሊያቋድስ የሚችለው ቁም ነገር ይኖር ይሆን? አዎ እንግዲህ ያረግናት ነገር በጣም ትንሽም ብትሆን፣ ግን ጥሩ ማነሳሻ ይሆናል መምህራን ለተማሪዎቻቸው ጥሩ ቅርበት ከኖራቸው ለተማሪዎቻቸው መስጠት የሚገባቸውን ነገር ከሰጡ ተማሪዎችም ቢያንስ የሆነ ነገር ማድረግ ቢያቅታቸው እንኳን ልባቸው ውስጥ ጥሩ ቦታ ኖሯቸው ይቀጥላሉ ለመምህራኖቻቸው። እና ስለዚህ ተማሪዎችም አሁን መልካም ለሆኑላቸው አስተማሪዎች ከነዚህ አስተማሪ የሆኑ ስራዎችን እየተቀበሉ ስራ ላይ ቢያውሉ ጥሩ ይሆናል፣ ላለው መልካም አስተማሪም ይሆናል ብዬ አስባለው። ስራው እነ ለሊሳና ሌሎችም መቶ የሚሆኑ የነቀምቴ ከተማ የቀድሞ ተማሪዎች በስተመጨረሻም ሀሳባቸው እውነውንና መኪናውን ገዝተው ለመምራቤን ሊያበረክቱ በክተዋል። ስለ ሽልማቱና በወቅቱ ስለነበረው ስሜትም አቶ ለሊሳ ገልጸዋል። የሸለምነው መኪና በጣም እውነቱን ለመናገር እንደ ለመምህራ ቤል የማይመጥንም ቢሆን በወቅቱ ሽልማቱን በሚወስድበት ጊዜ እና በአጋጣሚ ሆኖ ያን ቀን መሄድ አልቻልኩም ነበር። ከዛ ግን ደውሎ ራሱ ሲነግረኝ ከሽልማቱም ከምኑም በላይ እሳቤው በጣም አስደስቶታል። ተማሪዎቹ ሁልጊዜ በምናገኝበት እሱን በምናገኝበት ወቅት የተለያዩ ኦኬሽኖች ላይ የእኛ ማደግ፣ ጥሩ ቦታዎች ላይ መድረስ በጣም ደስ ይለው ነበር እና ሁሌ ያንን ይናገር ነበር እና ሲደውልልኝ የነገረኝም እሱ ነው የእናንተ ትልልቅ ቦታዎች መድረስ በጣም እያስደሰተኝ ይሄን ደግሞ በማሰባችሁ በጣም ደስ ብሎኛል ብሎ ትልቅ ደስታ እንደነበረው፣ ሌላው ግን እሱ ያስተማራቸው ተማሪዎች እንደምን አለ ሰፋ አድርገን ትልቅ ነገር አድርገን በሆነ የሚል ስሜት ነበራቸው። መምህር አቤል ቡልቻ በአሁኑ ጊዜ አዲስ አበባ ውስጥ በሚገኝ የግል ትምህርት ቤት ውስጥ እንደሚያስተምሩ ገልጸው ለሰላሳ ስምንት 8 ዓመታት የሰሩት የመምህርነትን ሙያ ለእርሳቸው ትርጉሙ ምን እንደሆነ ይገልጻሉ። ማስተማር ለእኔ የደስታ ህይወት ነው። በፍላጎት የምሰራውም ሥራ ነው። እዚህ ማስተማር ሙያ ውስጥ ስትቆይ ሌላ ሥራ አይታይህም። ምክንያቱም ራስህን በውስጡ ታያለህ። ኅብረተሰቡን ማገልገልም ያስደስታል። መጀመሪያ ኢሉ አባቦር ውስጥ ሱጴና ሶዶ በሚባል ቦታ ቀጥሎም ዶክተር ካርል በከፈቱት ሚንሽን ፌር ሚንሽን ትምህርት ቤት አስተምሬያለሁ። ከዚያም መቱ ሠራሁና ወደ ነቀምቴ ሄድኩኝ። ነቀምቴ ውስጥም አሉ በተባሉ ትምህርት ቤቶች ውስጥ ሂሳብ ሳስተምር ቆይቻለሁ። መምህር አቤል የተማሪዎቻቸውን የሂሳብ ችሎታ ለማሳደግ ያደረጉትን ተግባር ሲገልጹ ወደ ነቀምቴ ስመጣ ብሔራዊ ፈተና ከወሰዱ አምስት መቶ ተማሪዎች መካከል ሁለቱ ብቻ ነበሩ በሂሳብ የቀናቸው። ይሄ በጣም ያሳዝናል። ውጤት የሌለው ነገር መስራት ደስ አይልም። በወቅቱ የትምህርት ቤቱ ርዕሰ መምህር የነበሩት አቶ መሬሳ ይህንን ተረድተው አንተ ወጣት አይደለህም እንዴ ለምን ተማሪዎቹን በወር ሦስት ብር እያስከፈል ካታስተምራቸውም ለምን አታግዛቸውም አሉኝ። ከዚያም ነቀምቴ ከተማ ኮምፕሬሄንሲቭ ትምህርት ቤት ውስጥ በአንድ ዓመት ከፍተኛ ለውጥ አመጣን። ብሔራዊ ፈተና ከወሰዱት ተማሪዎች አስራ አምስቱ በሂሳብ ጥሩ ውጤት አመጡ። በሚቀጥለው ዓመት ደግሞ ሰላሳ ተማሪ ከዚያም እስከ ሰባ ተማሪ በሂሳብ ከፍተኛ ነጥብ ማግኘት ጀመረ። ማህበረሰቡም በመንግስት ትምህርት ቤት ላይ እምነት ማሳደር ጀመረ። ከዚያም ትምህርት ቤት ውስጥ ከማስተምረው ውጪ ቤቴ ውስጥም ጥቁር ሰሌዳና ጥቂት መቀመጫዎችን አስገብቼ ማስተማር ቀጠልኩ። መጀመሪያ አርባ አምስት ተማሪዎችን ተቀበልኩ። የተማሪዎቹ ቁጥር እየጨመረ ቤቱ አልበቃለ። ለረጅም ዓመታት እንደዚህ ሠራን። ከተማ ወጥቶ ከመዝናናት ተማሪዎች ላይ መስራት ህብረተሰቡን ማገዝ ነው። ተማሪዎቻቸው የደረሱበት ደረጃ ከሁሉም የሚያስደስታቸው መሆኑን የሚናገሩት የ58 ዓመት ጎልማሳ መምህር አቤል ስለ ተማሪዎቻቸው ስኬት የሚሉት አለ። እኔን ያስደስተኝ አሁን ተማሪዎች የሸለሙኝ መኪና አይደለም፣ ልጆቹ አድገው ትልቅ ቦታ መድረሳቸው ይበልጥ ያረካኛል። ይህ በህብረተሰቡና በተማሪዎች መካከል ውድድር በመፍጠር ልጆቹ ዛሬ ተደስተው እኔንም አስደስተውኛል። በነገራችን ላይ በነገራችን ላይ በ1985 ዓመተ ምህረት ተማሪዎቼ ሁለት እና ሶስት ብር አዋጠው የቡና ስኒ ገዝተውልኝ ነበር። ለሰው ትንሽ ሊመስል ይችላል። ለእኔ ግን ያኔ የተሸለምኩት የቡና ስኒ አሁን ከተሸለምኩት መኪና ጋር እኩል ናቸው። ተማሪዎቼ አድገው ባለሙያ ሆነው የሌሉበት ቦታ የለም። ብዙ የዩኒቨርሲቲ መምህራን አሉ። በየሕክምና ትምህርት ቤቱም የሚሰሩ ብዙ አሉ። ፓይለቶችም አሉ። ይህ በጣም የሚያስደስት ነው። መምህር አቤል ወደ አዲስ አበባ ከመምጣታቸው በፊት በኢሉ አባቦርና ወለጋ ዞኖች ውስጥ የተለያዩ ቦታዎች ሲያስተምሩ መቆየታቸውን ነግረውናል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮር መልካን ለዘገባው አመሰግናለሁ። እያንዳንዱ ሰው አቤል ቡልቻ መሆን ይችላል እነ ሌሊሳ አማኑኤልን መሆን ይችላል። በጉብዝና ወራት ሀገርህን አገልግል፣ ሕዝብህን አገልግል ይላል እኮ ቅዱስ መጽሐፍ። ለአቶ አቤል ቡልቻና ለተማሪዎቻቸው በመጪው የአውሮፓ አዲስ ዓመት መልካሙን ሁሉ እመኛለሁ። ለእናንተም ለአድማጮች እንዲሁ። ገናም አይደል ለከፊል ዓለም በመሆኑም ገናን ምክንያት በማድረግ ደሳለኝ መኮንንን ከሙዚቃ ቃና ዝግጅቱ ጋር ይዤላችኋለሁ እርሱ ደግሞ ድንቅ ድንቅ የገና ዝማሪዎችን ደግሶ ያንኳቋል ግባ ደሳለኝ መልካም ገና ሜሪ ክሪስማስ ሰለሞን፣ አመሰግናለሁ። አየር መስመሩን ስለለቀክልኝ፣ ለአንተና ለቀሩትም የስራ ባልደረቦቻችን እንዲሁም በመላው ዓለም ዛሬ እየተከበረ ያለውን የገና በዓል ለሚያከብሩ አድማጮቻችን በሙሉ መልካም የገና በዓል ሜሪ ክሪስመርስ እያልኩኝ ዓመት በዓሉን የሚያበስሩ ዜማዎችን እየቀርብ ያለሁ። ቀደም ብለን ያደመጥነው ሀፒ ክሪስመርስ የተሰኘውን የጃን ሌነንን ዜማ ነበር። በመቀጠል የምናደምጠው ዜማ ደግሞ ኦል አይ ዋንት ፎር ክሪስመርስ የተሰኘውን የመሪያ ኬሪን ምርጥ I don't want a lot for Christmas. ለገና ስጦታ የምፈልገው አንድ ነገር ብቻ ነው እሱም አንተን ብቻ ባክህን ካለህበት ቦታ እስቲ ለዓመት ባሉ ብቅ በል በሬን ስከፍተው እበሩ ላይ ቆመህ ላገኘህ ኦል አይ ወን ፎር ክሪስማስ እዚ እያለች መሪያ ኬሪ የተጫወተችውን ዜማ ነበር እያደመጥነው ሀብ ዩርሰልፍ ሜሪ ሊትር ክሪስማስ በመቀጠል የምናደምጠው የሮድ ስቱዋርት ዜማ ነው Your heart be light. From now on, our troubles will be out of sight. Mm. Have yourself a merry little Christmas. Make the ሃቭ ዩር ሰልፍ ሜሪ ሊትር ክሪስማስ የተሰኘውን የሮድ ስቶርትን ምርጥ ዜማ ነበር እያደመጥነው። ቀጥለን የምናደምጠው ዜማ ደግሞ ሜሪ ክሪስማስ ቤቢ እያለች ሸርሊ ክሮውን የምታቀነቅነውን ዜማ ይሆናል። ሜሪ ክሪስማስ ቤቢ እያለች የተጫወተችልን ታዋቂዋ የካንትሪ፣ የራክ፣ የጃዝና የብሉስ ሙዚቃዎች አቀንቃኝ ሸርሊ ክራውን ነበረች። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምፅ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የእለተ ቅዳሜን ፕሮግራማችንን ነው። እኔም ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። የአውሮፓውያኑን የገና በዓል ለምታከብሩ አድማጮቻችን በሙሉ መልካም ገና፣ ሜሪ ክሪስመስ እያልኩኝ፣ ቀጥለን የምናደምጠው ዜማ ደግሞ ሜሪ ክሪስመስ ዊዝ ላቭ የተሰኘውን የክሌይ አይከንን ዜማ ይሆናል። ሜሪ ክሪስመስ ዊዝ ላቭ የተሰኘውን የክላይ አይከንን ዜማ ነበር ያደመጥ ነው። የኖርዝ ካሮላይና ግዛት ተወላጅ የሆነው የፓፕ ድምፃዊ እንደ አውሮፓውያን አቆጣጠር በ2003 ዓ.ም በሁለተኛው ዙር የአሜሪካን አይድል የዘፋኞች ውድድር ተካፍሎ በሁለተኝነት ደረጃ ውድድሩን ያሸነፈ ድምፃዊ ነው። የተከበራቸው አድማጮች፣ ቀጥለን የምናደምጠው ደግሞ ጆይ ቱ ዘ ወርልድ የተሰኘውን የታዋቂዋ ድምፃዊ የዊትኒ ሂውስተንን ዜማ ይሆናል። joy to the world. Merry Christmas. Joy to the world, the Lord is come. Let earth receive her King. ጆይ ቱ ዘ ወርልድ የዊትኒ ሂውስትንን ዜማ ነበር ያደመጥ ነው። የተከበራችሁ አድማጮች ለዛሬ ያዘጋጀ ነው ልዩ የክሪስትመስ የሙዚቃ ዝግጅት እየተገባደደ ነው። በድጋሜ መልካም የገና በዓል፣ ሜሪ ክሪስትመስ እያልኩ የምሰናበታችሁ ሃፒ ክሪስትመስ እያለች ሰሊን ዲዮን በምትጫወተው ዜማ ይሆናል። ሃፒ ክሪስትመስ ደሳላኝ መኮንንን ለገና የሙዚቃ ቃና ዝግጅቱ አመስግኜ በመላ ባልደረቦቼ ስም በድጋሚ መልካም ገና እያልኩ ልሰናበት። አብራችሁን ስለ ቆያችሁ ከልብ አመሰግናለሁ። ሰሎሞን አባተነኝ አብሬያችሁ ሊቆየሁት። እባኮ ራስዎን ከበሽታና ከአደጋ ይጠብቁ። ሰላም ጤና ይስጥልኝ። በደህና ደ so